ኢትዮጵያ ውስጥ የሚሰሩ ማንኛቸውም መገናኛ ብዙሃን ከትግራይ ክልል ጋር በተያያዘ የኢትዮጵያን ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ የኢትዮጵያ መገናኛ ብዙሃን ባለሥልጣን ማሳሰቢያ ሰጥቷል። ባለስልጣኑ ትናንት ባወጣው መግለጫ በሀገሪቱ ውስጥ የሚንቀሳቀሱ ሁሉም መገናኛ ብዙሃን ህወሀትን የትግራይ ክልል መንግስት፣ እንዲሁም በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ እንዳይጠቀሙ አሳስበዋል። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ህወሀትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፍቃድ እስከ መሠረዝ እርምጃን እንደሚወስድ አቶ መሐመድ ተናግረዋል። ኬኔዲ አባተ ተጨማሪ አለው። የኢትዮጵያ መገናኛ ብዙኃን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙኃን ከኢትዮጵያ ሉዓላዊነት ጋር የሚጻረሩ ስያሜዎችን እንዳይጠቀሙ አሳስቧል። ባለስልጣኑ በትግራይ ክልል ካለው ወቅታዊ ሁኔታ ጋር ተያይዞ የውጭና የሀገር ውስጥ መገናኛ ብዙኃን በመደበኛም ሆነ በበይነመረብ በሚሰሯቸው ዜናዎችና ፕሮግራሞች ላይ ባደረገው ክትትል ሕግን ያላከበሩ አዘጋገቦችን መመልከቱን አስታውቋል። በኢትዮጵያ የህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ የተፈረጀውን ህወሃትን የትግራይ ክልል መንግስት፣ እንዲሁም በህወሃት የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም ዋነኛው ህገወጥ ተግባር መሆኑንም ነው ያስታወቀው። የባለስልጣኑ ዋና ዳይሬክተር መሐመድ እድሪስ ህወሃትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። ከፍተኛው የህግ ወይም እንደምናቀው እንደምናውቀው በትግራይ ያለውን የህወሀት ኃይል በሽብር የፈረጀው ሀይል ነው እኛ አሁን በየትኛውም ሀገር እንደሚደረገው ህጉንና ህጉን መሰረት አድርገን አክት ማድረግ ስላለብን ነው ሁለተኛው በኢትዮጵያ ውስጥ ትግራይ የኢትዮጵያ ወይም የፌዴራል ዲሞክራቲክ ሪፐብሊክ አንድ አካል ነች ስለዚህ የትኛውም ክልል የራሱ መከላከያ ሀይል አለው የሚል የህግ ማዕቀፍ የለም መከላከያ የሚለው ሀሳብ ራሱ የሚመጣው የአንዲት ለዋላዊት ሀገር ጋር ተያይዞ የሚነሳ ኮንሴፕት ነው እንጂ በክልል ውስጥ ወይም በአንድ ሀገር ውስጥ በተለያዩ ክልሎች የሚፈጠሩ የተለያዩ አካላት ሊኖሩ ይችላሉ። ስለዚህ ህግ ማስከበር ኦፕሬሽን ከተከናወነ በኋላ የመጣው ህገ ወጥ የሆነው ሀይል ለራሱ ለሚንቀሳቀሰው የሰጠው ስያሜ አለ። ይህን ስያሜ እንደ ህጋዊ ስያሜ አድርጎ መሄድ የህዝብ ተወካዮች ምክር ቤትን ስልጣን አለመቀበል ነው የሚሆነው። ህወሀትን የክልል መንግስት ማለትና በድርጅቱ የሚመራውን ሀይል የትግራይ መከላከያ ሀይል በሚል ስያሜ መጠቀም የኢትዮጵያን ሉዓላዊ ግዛት ጥያቄ ውስጥ የሚያስገባ የሀገር ደህንነትንና የኢትዮጵያን ህዝብ ጥቅም የሚጎዳ ነው ሲል ባለስልጣኑ ገልጿል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፈቃድ እስከ መሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል። ከሀገር ውስጥ ሚዲያዎች ጋር ሲነጻጸር ከፍ ባለ ደረጃ ይህን ጉዳይ ያለምንም ጥንቃቄ ሲጠቀሙት እናያለን። የሚገርም ሁኔታ ከሚዲያዎች ማለፍ ያሉ አካላት ቃላቱን ሲጠቀሙት ወይም ኢንዶርስ ሲያደርጉት ይታያል ይህን ተገቢ እንዳልሆነና ይህን ከማድረግ መቆጠብ እንዳለባቸው ለውጭ ሚዲያዎችም ማሳውቀናል የሀገር ውስጥ ሚዲያዎችም የኤሌክትሮኒክስ ሚዲያውም ይሁን የበይነመረብ መገናኛ ብዙሀንም ይህን በሚጠቀሙበት ጊዜ አስፈላጊውን ጥንቃቄ እንዲያደርጉ አለብዛት ተጠያቂነት እንደሚያስከትል ተጠያቂነቱ ያው በህግ እና በአግባቡ እንደተቀመጠ ማለት ነው ፈቃዳቸውን እስከመሰረት ድረስ ሊሄድ ይችላል የህዝብ ተወካዮች ምክር ቤት በጥቅምት ወር 2013 ዓመተ ምህረት የህወሓትን ህጋዊነት ሽሮ አዲስ ጊዜያዊ አስተዳደር ቢያቋቁምም መቀሌን በድጋሚ የተቆጣጠረው ህወሓት ግን ራሱን የትግራይ ክልል ህጋዊ መንግስት እንደሆነ ነው የሚገልጸው። በህወሓት የሚመራው ኃይል ደግሞ ራሱን የትግራይ መከላከያ ኃይል በሚል ስያሜ መግለጽ ከጀመረ ሰነባብቷል። ስያሜዎቹ ለሚዲያ ፍጆታ እንዳይውሉ ያስጠነቀቀው የኢትዮጵያ መገናኛ ብዙሃን ባለስልጣን በክልሉ ምርጫ እስኪካሄድ ድረስ ትግራይን እንዲመራ ስልጣን ብርሃን የተሰጠው ጊዜያዊ አስተዳደሩ እንደሆነም ነው የገለጸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ